የወጣቶች ዓለም አንደን መሳይ ወድኳል። ጎዳናው ላይ ማን ይጠጋዋል? ማነስ ይረዳዋል? ይህ የልዩነት አምራት አካፍላለሁ የተሰኘ ሙዚቃ ነው። በቪዲዮ ተዘጋጅቶ የተለቀቀው ሙዚቃ በጎዳና ለሚገኙ ዜጎች እገዛ ማድረግ ላይ ያተኩራል። ወጣት ነኝ፣ ወጣቶች ላይ ይሰራለሁ። የራሴ የሆነ እይታዎች፣ ፍልስፍናዎች አሉኝ። ወጣቶች ላይ መስራት የፈለኩበት ማንነት በህይወቴ ካለፈው ከጀመርኩበት ህይወት ለሌሎች ወጣቶች ትምህርት ይሆናል ወይም ምሳሌ ነው። እያመንኩበትን የህይወት ፍልስፍና ለወጣቶች አስተምራለሁ፣ እሰራለሁ። ዝቅ ብዬ ወጣቶችም ላይ በሚያስፈልጋቸው ነገር አብሮ በማሳለፍ በየታ ለውጥ አንጻር፣ በአመለካከት ለውጥ አንጻር እሰራለሁ። ተጠያቂው ማነው? የሚመለከተው ራሱ መደገፍ ላቃተው ከንፈር መጠው ማለፍ ምንም ዋጋ የለው። ካለኝ ድርሻዬን ላካፍለው። ልዩነህ አምራት ተወልዶ ያደገው በሐዋሳ ከተማ ቢሆንም ኑሮውን በአዲስ አበባ ካደረገ ዓመታት ተቆጥረዋል። ረዥም ጊዜውን በበጎ ፈቃድ ስራዎች ላይ ያሳልፍ እንጂ በሐዋሳ ዩኒቨርሲቲ አካውንቲንግ እና ፋይናንስ አጥንቷል። በበጎ ፍቃድ ስራ ላይ የተሰማራው ልዩነህ የዛሬው የወጣቶች መድረክ እንግዳችን ነው። ድርጅቴ እኔ የምመራው ድርጅት በስራ ብዙ አብሮ የሚሰሩ በጎ ፈቃደኛ አሉ። እኛው በበላይነት ያቋቋሙ ቁጥናይ ኢንስፓር የኢትዮጵያን ዩዝ አሶሲሽን ይባላል። እየተነቃቃው የኢትዮጵያ ወጣቶች ማህበር ማለት ነው። ወጣቶች አእምሯቸው የታደሰ ነጋቸው የሰለሙ ባለራዕዮች፣ በውስጣቸው ያለውን አቅም ፈጣሪ ያስቀመጠውን እምቅ ብቃት ሪያላይዝ ያደረጉ፣ በሰልፍ አክሰራይዜሽን የዳበሩ ውጤታቸው ምድቀታቸውን ከውጭ የሚጠብቁ የሚፈልጉ ሳይሆን በውስጣቸው ከሚጀምር ተነሳሽነት እና ጽናት ራሳቸውንም ሌላውን በክስ የሚችሉበትን መንገድ ለመመስረት የማነቃቃበት ድርጅት ያቋቋምኩት፣ ያው እንደስሞ ኢንስፓየርድ ነው። አንተ የምትመራው ድርጅት ያካፍላለሁ የተሰኘ የራሱን ስራ እየሰራ ነው። ፕሮግራሙ ነው፣ አንድ ፕሮግራሙ ነው። ምንድን ነው የምታካፍለው? ምን አካፈልክ? እንግዲህ ስራው ሶስት አመት ሆነው አልከኝ። ባለፉት ሶስት አመታት ውስጥ በጎዳና ለሚኖሩ የኢትዮጵያ ወጣቶች ወይንም ደግሞ የአዲስ አበባ ወጣቶች ምን አካፈልክ? ምን አካፈላችሁ? እንግዲህ የመጀመሪያ ሆነ ያካፈልኩት ሀሳብን ነው ያካፈልኩት ሀሳብ የአንድ ሰው አኳኋኑ የሚለካው በሀሳቡ ልክ ነው። አነጋገሩ የሚለካው በውስጡ ባለው የሀሳብ ልክ ነው። አስተሳሰብ አነጋገርን ይወስናል ወይም ይወክላል። አነጋገር ደግሞ አካሄድን ይወስናል። ሰው የሀሳቡ ውጤት ነው። ስለዚህ ለሚረዱ ወይም እረዳለሁ እያሉ ላሰቡ ግለሰቦች ሆን የመንግስት አካል የሚሆን ኤንጂኦዎች ሀሳብን አካፍ እያለሁ የመጀመሪያው ያካፈልኩት ይሄንን ነው። በጎዳና ዳር ለማካፈላቸውም ወጣቶች ደግሞ ሀሳብን አካፍ እያለሁ በመጀመሪያ ደረጃ ያካፈልኳቸው ሀሳብ እነሱ ይሄ የተፈጠሩበት ዓላማ እንዳልሆነ ለዚህ በጎዳና ዳር ደግሞ ሆኖ ወይም እንስሳ እንደሚኖሩ አይነት ሲወስ ለመኖር እንዳልተፈጠሩ ለእነሱ ሀሳብን በመጀመሪያ ደረጃ ሳካፍል ቆይቻለሁ። ሁለተኛው ምክርን ሳካፍል ነበረ እኔ ብቻ ሳልሆን ጋ የሚሰሩ በቁጥር በርካታ የሆኑ በጎ ፈቃደኞች ይሄ አይነት አኳኋን ተጠቅመው ይሰራሉ። ምክርን እናካፍላለን። እኔ ከተማርኩት መጽሐፍ፣ መልካም ምክር የሰውን መንገድ ታቀናደ ይችላል። ይሄ ሰው ምክር ያስፈልገዋል። ሰው እንኳን በጎዳና ዳር ያለ በቤትም ያለ ገንዘብም ያለው አቅም ያለው ሰው ምክር ያስፈልገዋል። ስለሚያስተዳድረው ገንዘብ፣ ስለሚያስተዳድረው ቤተሰብ፣ ስለሚመራው ህይወት፣ ስለራሱ ሰው ምክር ያስፈልገዋል። ምክር ሲሰጥ እንዴት ነው ማን ነው የሚሰጠው የሚለው እራሱ የቻለ መንገድ ቢኖረውም ለእነዚህ ሰዎች ምክርን አካፍለናል። ሶስተኛ ፍቅርን አካፍለናል። ፍቅርን አካፍ ያለው እነዚህ ሰዎች አራተኛ ያለንን ስናካፍል ቆይተናል። ዋነኛው አላማችን ገንዘብ ማካፈል አይደለም። ገንዘብም ደግሞ የሰው ሁኔታ አይቀይርም። ይሄ ሰው አምራች ኃይል ነው። በጣም በውስጡ አቅም አለ፣ ብቃት አለ፣ ክህሎት አለ፣ ዝግጅት አለ። ልክ እንደኔና እንደ እንዳንተ ፈጣሪ በአንድ አይነት ሰው እንዲሆን ፈጥሮታል። እንዲሰራ፣ እንዲያምር፣ እንዲተዳደር፣ እንዲያስተዳድር ፈጥሮታል። ካለማወቅ፣ ካለመብቃት፣ ካለመዘጋጀትና ከተለያዩ ኢንተርናል ኤክስተርናል ፋክተር የተነሳ ሰውየው አሁን ላለበት ማንነት ሰብሰር ወይም በጉዳና እንዲሆን አድርጎታል። ስለዚህ ከዚህ የሚወጣበትን ደግሞ ፕላትፎርም ማመቻቸት አለብን በሚል ነው የምንሰራው። አሁን ከዛ ቀጥሎ የላይፍ ስኪል ትሬኒንግ ራሱን ካላወቀ ማንም ሰው እንደዚህ የሚባል አባላ ማይንድ ፕሮቪዥን ስ ዲስትራክሽን አእምሯቸው መታደስ አለበት። በመጀመሪያ ማንነት ማለት ነው። አእምሯቸው ካልታደሰ በስተቀር ማንኛውም ፕሮቪዥን ኢኮኖሚውን ያሳድጋል፣ ህይወቱን ይለውጣል ብለ የሰጠቀው ስጦታ በጠቅላላ ወደ ጥፋትም ወደ ባሰ ሞትም ሊያደርሰው ይችላል። በዚህ የመጀመሪያው እኛ እያደረግን የነበረው አእምሮ ማደስ ነው። አእምሮ ማደስ ያስፈልጋል። እነዚህ ወጣቶች አእምሮ ስናድስ ቆይተናል። ከዛ ቀጥሎ ግን ኢኮኖሚክ ኢምፕሩቭመንት እንዲያመጡ ደግሞ ትምህርት እንዲወስዱ አድርገናል። ትምህርት እንዲያገኙ ከተለያዩ ተቋማት ጋር ሆነ የላይፍ ስኪል ትሬኒንግ፣ ሰልፍ ዴቨሎፕመንት ትሬኒንጎችን እንዲያገኙ አድርገናል። ህይወት ተኮር ህይወትን የሚለውጡ ንግግቦችን፣ ስልጠናዎችን፣ አመለካከት ስልጠናዎችን አድርገናል። ስለዚህ በመጨረሻ ያለንም አላማ፣ ግባችንን፣ ፍላጎታችን እነዚህን በጎዳና ዳር ያሉ ሰዎች ፍቅር ስንሰጥ፣ ስናበላ፣ ስናጠጣ መክረም ሳይሆን ተለውጠው ራሳ ሳትሆንም ሌላውንም መደገፍ ማካፈል እንዲችሉ ፕላትፎርሙን መመስረት ነው ዋነኛ ዓላማችን። እንደ ድርጅት ደግሞ ያለን ግብ ትልቅ ሪሃብሊቴሽን ሰንተር ማዋቀር ማቀናበር፣ በመንግስት እና በኤንጂዎች አሁን ያልታየ የሌለ እነዚህ በጎዳና ዳር ያሉ የያዙ ሱስ የጀመሩት እንቅስቃሴ እንዲሁ በምንት በሚደረግ አንድ ቀን በሚደረግ ድጋፍ አንድ ቀን በሚደረግ የገንዘብ ድጋፍ እና ወይም ለወርን በሚደረግ የምግብ እርዳታ የሚለወጥ አለመሆኑን ተረድተን ትልቅ ፊት የሆነ በኢትዮጵያ ውስጥ አራት ቦታ ነው ለመገንባት የምናስበው። ያለን ራዕይ ትልቅ ሬሽን ሴንተር እነዚህን ወጣቶች በአንድ ቦታ አስቀምጦ ከጀመሩት ሱስ ከያዙት ማንነት ካላሳሳሰብ ሁሉ ነገር ተቀይረው አምራች ዜጋ እንዲሆኑ የምናስተምርበትን ፕላትፎርም እያመቻቸን ነው፣ እየሰራን ያለ ነው። ከተለያዩ የመንግስት አካላት ጋር ኤምባሲዎች ጋር ቪዥን ኢምፓክት ጥላይ እያካፈልን ነን ያለ ሰውን የሚቀይረው ሀሳቡ ነው። ሀሳቡ ሲቀየር አረማመቱም አነጋገሩ ይቀየራል ብለን እናምናለን። ከዚህ ጋር ተያይዞ ይህን ባረግንበት ቀናት ሁሉ እነሱን ስናበላ ቆይተናል። ይህን ባረግንበት ስናማክርም ፍቅርን ስንሰጥም ስንል እሱን ስንሰጥ ቆይተናል። እንኳን እናሰብስበን ሰብስበን ከራሳችንም ያለንን ስናካፍል እኛ ጋር በስፋት ያሉት በወንቶች ሌሎች ቦታ የማታገኛቸው ለየት ያሉ በጎ ፈቃደኞች አሉ። ከሰው ሳይሆን ከራሳቸው ጀምሮ ያላቸውን ሲያካፍሉ ሰንብተዋል። አሁንም ይሄ ነገር እንግዲህ መንግስት በዚህን ሰዓት መቶ ሚሊዮን ብር መጥቦ እንደ ጎዳና ዳር ያሉ አዲስ አበባ ላይ ያሉትን ሰብስቦ እያስተዳደረ ነው የሚገኘው። እኛ ደግሞ ወደ ሌላ የአመለካከት ለውጥ እይታዎች ድረስ ሰባሰኝ የማነቃቃት ስራ ላይ አሁን ተሳፍረናል ማለት ነው። እስካሁን ድረስ እናንተ በሰራችሁ ስራዎች ምን ያክል ወጣቶች ተጠቃሚ ሆኑ? ክልል ላይ የሚሰሩ ሀሳባችን የተካፈሉ አዋሳ ላይና ሆሳና ከተማ ላይ ያሉ ደም በየሶስት ወሩ ሼር እናደርጋለን። እዚህ በአካፍላለው ፕሮጀክት በጣም ቁጥር ብዙ የሆኑ ወጣቶች ወደ ድርጅት ገብተዋል። ለውጥ የምንለው እሱን ነው። ድርጅት ገብተዋል። ሁለተኛ ወደ ቤተሰብ በቃ መልሱን ብለው እስከ ቤት ድረስ ከራሳችን ከኪሳችን አውጥተን እስከ ቤተሰብ ድረስ አድርሰናል። ብዙ ወጣቶችን። ሌላኛው ወጣቶቹ ወደ ትምህርት ገብተውልናል። ወደ ትምህርት ትምህርት ቤት በቃ መደበኛ ቢኮዝ ወጣቶችና ህጻናቶች ናቸው አብዛኞቹ በጎዳ ተመጣጣሪ ያሉት ሌሎቹ ደግሞ ስራ ይዘውልናል። በቁጥር ምናልባት ከስድስት የሚደርሱ ወጣቶች አሁን በዚህ ሶስት አመቱ ስራ ይዘውልናል። የቀሩት ግን ያው አሁን መንግስት ወረ ቴክኦቨር አድርጓል በአዲስ አበባ ከተማ ውስጥ ያለው በቁጥር ቴንታቲቭ ላይ ስምንት ሺ በጎዳና ዳር ያለው ወጣት አለ ይባላል። እንዲህ አይነት ስራ ስትሰሩ ወጣቶቹ ወደ ጎዳና የሚገፋቸውን ዋነኛውን ለመፈተሽ ጥረት አድርጋችሁ ይሆን እናካፍላለንም ብለን ስንጀምር ሁለት መሰረታዊ ጉዳዮች ላይ እንሰራለን። አንደኛው ህብረተሰባችን ላይ እንሰራለን። ህብረተሰባችን ላይ እንዴት ነው የምንሰራው? ሲያካፍል ለውጤት እንዲያካፍል እናነቃቃለን። አንዳንድ ሰዎች መቶ ሺህ ብር አውጥተው በጎዳና ዳር ያሉ ወይም የሚረዳ ሰው ፈልጉልን ይባላል። ይሰበሰብና በመቶ ሺህ ብር የተዘጋጀውን ምግብ በዛ አካባቢ ያሉ ያሉ አራት መቶ የሚሆን ሶስት መቶ ተረጂ ያልፈ ይጨ ሬሳ ሊወጣ ህብረተሰባችን ጥሩ ነው ማብላቱ። ግን ይህን ምግብ የበሉት ለአንድ ቀን እነዚህ ሰዎች ነገም ይርባቸዋል፣ ከነገ ወዲያም ይርባቸዋል። የኛ ህብረተሰብ ላይ ያለ ከልዬ የመባል እሱ ረጂ ነው እሱ ሰጪ ነው እሱ ኮ የሚባለውን ነገር የምናስቆምበትን ትራንስፎርም እየሰራ ነው። እንዴት ነው ይሄ መቶ ሺህ ለአራት ሰው ስታርታፕ ካፒታል መሆን ይችላል፣ መነሻ የቢዝነስ መዋቅር መሆን ይችላል። ይህን ግንዛቤ በተለይ እንደዚህ እየረዳ ነው ለሚሉ ሰዎች ወይም እየሰጠ ነው ለሚሉ ሰዎች ግንዛቤን የመስጠት ስራ እየሰራ ነው። ሀሳባችንን ግዢውን እያካፈል ነው ለአዲስ አበባ ብቻ ወስድልን ሀምሳ ስምንት ሺህን በጎዳና ጠሪ የሚለወጡ ሰዎችን ለመቀየር ስድስት ሚሊዮን በላይ የሆነው የአዲስ አበባ ህብረተሰብ አንድ ሰው ለስንት ሰው ይደርሳል? ፎከስ አድርጎ ቢሰራ ማለት ነው። ይሄኛውንም ሪሰርች እያሰራ ነው። ከመንግስት ጋርም የተመካከል ነው ያለ ነው። አንተ ግን ላልከኝ ጥያቄ እነዚህ ፑሽን ፋክተሩ ሩት ኮዙ እነዚህ ሰዎች እንዲወጡ ያደረጋቸው ማንነት መሰረታዊ ነው። እንዲለወጡም እንዳይለወጡም የሚያደርገው የመጀመሪያ ማንነት የኮሚዩኒቲው የአካባቢው ማንነት ነው። ህብረተሰቡ ከመንግስት ጋር በመሆን ከትምህርት ቤቶች ጋር በመሆን ከቤተ ክርስቲያን ጋር በመሆን በደንብ አድርጎ ሊሰራበት የሚገባ መሰረታዊ ጥያቄን ያነሳው ነገና ያለም ሰው ዛሬ ወንካታ እርሱን ለመርዳት ፈጣሪ አይመጣ። አድማጮች፣ የዛሬው መሰናዶ ተጠናቀቀ። ጤና ይስጥልኝ። መድኃኒት ያደረገው ማካፈል ከራስ አይደል ከተረፈው ሁለት ያለው አንድ ላጣው ቢሰጠው ላለው ተርቦ ታርዞ ፍቅርም ቢያካፍል ጤናን ያደለው ላለው በደዌ ተይዘ ሁለት ያለው አንድ ላጣው ቢሰጠው ላለው ተርቦ ታርዞ ፍቅርም ቢያካፍል ጤናን ያደለው ላለው በደዌ ተይዘው